የአማራና የኦሮሞ ሕዝቦችን ዘመን ያስቆጠረ ትስስር፣ አንድነትና ወንድማማችነት ለማጠናከር በሚል የኦሮሚያ ክልል ፕሬዝደንትን ጨምሮ አባገዳዎች፣ የሀገር ሽማግሌዎችና ታዋቂ ግለሰቦች የተካተቱበት ቡድን ባህር ዳር ገብቷል። አንድ ሺህ አምስት መቶ ሰው የሚሳተፉበት ጉባኤ ነገ እዚያው ባህር ዳር ላይ ይካሄዳል። የኦሮሞና የአማራ ብቻ ሳይሆን የሁሉም ህዝቦች ትስስር መጥበቅ አለበት ብለዋል ሁለቱም መንግስታት። ጽዮን ግርማ ዘርዝራላት። የአማራ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የክልላቸው መንግስት ከክልሉ አጎራባች ከተሞች ጋር ያለውን የህዝብ ትስስር ለማጠናከር እየሰራ መሆኑን ጠቁመዋል። በነገ ሁለትም የዚህ አካል የሆነው የአማራና ኦሮሞ ህዝቦችን ዘመን ያስቆጠረ ትስስር አንድነትና ወንድማማችነትን የበለጠ ለማጠናከር የሚረዳ የውይይት መድረክ መዘጋጀቱን በቅዱም መሰረት ከትግራይ ብሔራዊ ክልላዊ መንግስት ጋራ የህዝብ ለህዝብ ግንኙነት አንድ ዙር በመቀሌ ከተማ አካሂዷል። በቅርቡ ጊዜ በጎንደር ከተማ ይካሄዳል። የዛው አካል የሆነው በነገ ሁለት ቅዳሜ የሚከበረው ኦሮሞና የአማራ ህዝቦች የጋራ መድረክ አንዱ ነው። ከዛም ባሻገር ክልሉ ከቤኒሻንጉልና ከአፋር ብሔራዊ ክልሎች ጋር ይዋሰናል። ከእነዚሁም ክልሎች ጋር የህዝብ ለህዝብ ግንኙነት ያደርጋል። እናም ኦሮሞና የአማራ ህዝቦች የጋራ መድረክ የዚሁ አካል ሆኖ ዋነኛ ዓላማው የኦሮሞና የአማራ ህዝቦች ለዘመናት የነበራቸው አንድነትና ትስስር አብሮነት በጋራ ተቻችሎ እና ተከባብሮ የመኖር ከዛም አልፎ በርካታ የአማራ ህዝቦች በኦሮሚያ ብሔራዊ ክልላዊ መንግስት ይኖራሉ። በአማራም ብሔራዊ ክልላዊ መንግስት የኦሮሞ ህዝቦች የራሳቸው በዞን ደረጃ የተደራጀ ብሔረሰብ አስተዳደር አደራጅተው የራሳቸው ምክር ቤት ኖሯቸው በአፍመፍቻ ቋንቋ እየሰሩ ህጻናት በአፍ መፍቻ ቋንቋቸው እየተማሩ የሚኖሩበት ክልል ነው። በአማራ ክልልም የሚኖሩ ይሁኑ በኦሮሚያ ክልል የሚኖሩ የአማራ ተወላጆች በሁለቱም ክልሎች ሲኖሩ የተፈጠረ የህዝብ ለህዝብ መስተጋብር፣ አንድነት፣ አብሮነት አለ። ይሄ ማለት እንግዲህ መዋለድ፣ መዛመድ እና መተሳሰር የነበረ እና ያለ ነው። ይሄንን ትስስርና አብሮነት አንድነት በማጠናከር በሀገራችን የህብረ ብሔራዊ ዴሞክራሲያዊ ስርዓት እየገነባን ነው። ፌዴራላዊ ስርዓት እየገነባን ነው። ኢትዮጵያውያንን አብሮነትና አንድነት ለማጠናከር ታስቦ የተዘጋጀ ነው። በዋናነት በሁለቱ ክልል ህዝቦች አንድነትና አብሮነት ላይ የሚመክር ሆኖ በቀጣይም በሀገሪቱ ህዝቦች የሚኖር አንድነትና ግንኙነት ላይ የሚመክር የሁለቱን ህዝቦች ትስስር በማጠናከር የኢትዮጵያውያንን ትስስር ማጠናከር ዓላማው ያደረገ መድረክ ነው። ይሄ መድረክ በዚህ መድረክ ላይ ወደ አንድ ሺህ አምስት መቶ ሰው እንደሚሳተፍ አቶ ንጉሱ ጨምረው አስረድተዋል። በኦሮሚያ በኩል አባ ገዳዎች፣ አገር ሽማግሌዎች ታዋቂ ግለሰቦች፣ ታዋቂ አርቲስቶች እና የክልሉ ፕሬዝደንት ርዕሰ መስተዳድር ጨምሮ አመራሮች ይገኛሉ። በአማራ በኩል ደግሞ እንደዚሁ የሀገር ሽማግሌዎች እና ታዋቂ ግለሰቦች የአስር ዩኒቨርሲቲዎች ያሉ በኛ ክልል የዩኒቨርሲቲ ምሁራን የባህር ዳር ህዝብ በመድረኩ ይታደማል። በአጠቃላይ ወደ አንድ ሺ አምስት መቶ በላይ የሚሆን ህዝብ ምክክር የሚያደርግበት ነው። በዚህ መድረክ ላይ ሁለት የዩኒቨርሲቲ ምሁራን ጥናታዊ ጽሑፍ ያቀርባሉ። ለመነሻ ለውይይት መነሻ የሚሆን በኢትዮጵያ አብርነት በአማራና ኦሮሞ ህዝቦች ትስስር ፈተናዎቹ የወደፊት አቅጣጫዎቹ ላይ የሚያተኩሩ ለውይይት መነሻ የሚሆኑ ጽሁፎችን ያቀርባሉ። የኦሮሚያ ክልል የኮሚኒኬሽን ጉዳዩ ጽሕፈት ቤት ኃላፊ አቶ አዲሱ አረጋ በበኩላቸው ለአፋን ኦሮሞ ዝግጅት ክፍላችን በሰጡት አስተያየት እኩልነት፣ የተከበረባት ወንድማማችነት እና ፍትህ ያለባት ሀገር ለመገንባት የሚደረገው ትግል ውስጥ የዚህ የሁለት ህዝቦች አስተዋጽኦ ከፍተኛ በመሆኑ እንዲያለ ውይይት አስፈላጊ ነው ብለዋል። ካየን ሰ አኩመ ቤከሙ ብዬ ኢትዮጵያ የም ከ ጃሩ sstት መን ኦሮሞ መን አማራ በሮተ ራf ሪሮ ጭማ ቀ ሪሮ ሲያሳ ሀዋሱማ ፊዲ ነግዴ ኢትዮጵያ የምትባለውን ሀገር በመገንባት ሂደት ውስጥ የኦሮሞና የአማራ ህዝቦች ከፍተኛ ትስስር አላቸው። ትስስሮቻቸው የፖለቲካ፣ የማህበራዊ እንዲሁም የንግድ ናቸው። በእነዚህ ትስስሮች ምክንያት ይችን ሀገር ገንብተዋል። በተለያዩ ጊዜዎች የመጡ የውጭ ወራሪ ኃይሎችን አብረው መክተዋል። ደርግን በማስወገድም እንዲሁ የኦሮሞ ልጆችና የአማራ ልጆች መራራ ትግል አድርገዋል። ከዚህ ሁሉ አልፎ ደግሞ ሁለቱ ህዝቦች በጋብቻ በደም ተሳስረዋል። በሚሊዮን የሚቆጠሩ የአማራ ልጆች ኦሮሚያ ክልል ውስጥ ይኖራሉ። በሺዎች የሚቆጠሩ ኦሮሞዎችም አማራ ክልል ውስጥ ይኖራሉ። ከኦሮሚያ ክልል ወደ አማራ ክልል የተጓዙት እንግዶችም አንለያይም አንድ ነን የሚሉ መፈክሮችን ይዘው ወደ ከተሞቹ ገብተዋል ተብሏል። አቶ ንጉሱ በበኩላቸው ህዝብ ለህዝብ የተጋጨበት ታሪክ የለም ብለዋል። የኦሮሞ እና የአማራ ብሔረሰብ አባላት ይሁን የየትኛውን ብሔረሰብ አባላት የህዝብ ለህዝብ አለመስማማትና ግጭት በመሰረታዊነት የለም፣ ሊኖርም አይችልም። ህዝብ እንደ ህዝብ አማራ እንደ አማራ በብሔረሰብ ደረጃ ኦሮሞ እንደ ኦሮሞ በብሔረሰብ ደረጃ የተጋጩበት ሲጋጩ የኖሩበት ታሪክ የለም። በየአካባቢው የሚነሱ ግጭቶች ግን መነሻቸው ምንም ይሁን ምን ብሔረሰቦቹን፣ ህዝቦቹን ለማጋጨት በአማራና በኦሮሞ ብቻ ሳይሆን በሌሎቹም ብሔረሰቦች ዘንድ የማጋጨት ግጭቶቹን የብሔረሰብ የብሔር መልክ ለማስያዝ የሚደረጉ እንቅስቃሴዎች አሉ። እናም እነዚህ ወደ ብሔር መልክ ይቀየራሉ፣ ሲቀየሩም አይተናል። በዚህም ህይወት ጠፍቷል፣ አካል ጎድሏል፣ ንብረትም ጠፍቷል። የግለሰቦችም የሀገር ንብረት ማለት ነው። በዋናነት ግን በየትኛውም ጊዜ የትኛውም ህዝብ ከግጭት ምንም ስለማያተርፍ ኦሮሞ በብሔርነት አማራ በብሔርነት ግጭት የሚፈጥሩበት ታሪክ አይደለም ያለው። ምክንያቱም ህዝቦቹ አብረው ተሳስረው ተዋልደው ተጋምደው ተዛምደው የኖሩ ህዝቦች ናቸው። ግጭቱን ወደ ብሔር ለማመልክ ለማስያዝ በሚንቀሳቀሱ ወገኖች በኩል የብሔረሰቡ አባላት ለአማራና ለትግራይ ተወላጆች ከለላ መከታ ሲሆኑ ጉዳት ደርሶባቸዋል። አካላቸው ተጎድቷል። ጥቃት ደርሶባቸዋል። ስለዚህ የአሁኑም መድረክ እነዚህ ግጭቶች እንደተጠበቁ ሆነው ለዚህ ፋይዳ ያለው መሆኑ እሙን ሆኖ ለመጪው ትውልድም አንድነትን፣ አብሮነትን መቻቻልንና ፍቅርን ማውረስ አላማው ያደረገ የጋራ የህዝቦች መድረክ ነው ማለት ነው። የሁለቱም ክልል መንግስታት ቃል አቀባዮች ከዚህ ጉባኤ የበለጠ ወንድማማችነትን የሚያስተሳስር ውጤት እንደሚጠብቁ ጠቁመዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።